ሐኪሞን ይጠይቁ ለምሽቱ ሱስ በአንጎልና በባህሪ ላይ በሚያሳድረው ተጽዕኖና ሕክምና ዙሪያ ያተኩራል። ለማብራሪያ የሚቀርቡት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የአእምሮ ሕክምና ፕሮፌሰርና ተመራማሪ እንዲሁም በአማኑኤል የአእምሮ ሕክምና ሆስፒታል አማካሪ ሐኪም የሆኑት ዶክተር አታላይ አለም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር አታላይ በቅድሚያ ሱስ አምጪ ነገሮች በባህሪ ወይም በጠባይ ላይ የሚያሳድሩትን ተጽዕኖ ብንመለከት እንደ ሱስ አስያዥ ነገሮች ብዛትና ለየቅልነት የሚያስከትሉትም የባህሪ ለውጥ እንዲሁ የተለያዩ ገጽታዎችን ያንጸባርቅ ይሆናልና የተለመዱ የሚባሉት በስፋት የሚዘወተሩ የሱስ አስያዥ ነገሮች መወሰድ ተከትለው የሚታዩ በብዙዎቹም ላይ ሊታዩ የሚችሉ ዋና ዋና የባህሪ ለውጦች የትኞቹ ናቸው? የተለመዱ የሚባሉት እንደየሱሱ አይነት ሊለያዩ ይችላሉ። ግን በጥቅሉ የሚኖረው ተጨማሪ ለውጥ በተለይ የመቅበጥበጥና አንዳንድ ስሜትን የመረበሽ የመረበሽ ነገሮች ሊታዩ ይችላሉ። በተለይ ሱሱ አምጪው ነገር በታጣ ጊዜ ሱስ የሚያስይዘው ነገር በህይወታቸው በጣም ትልቁን ስፍራ የሚይዝ ነገር ይሆናል። ለምን የመቋቋምና ከዛ ታግሎ የመውጣት አቅም ያነሳቸው ሰዎች ስለሆኑ እሱን ለማግኘት ማንኛውንም አይነት እርምጃ ሊሄዱ የሚችሉ ሰዎች ናቸው። እነዚህ ሰዎች እንግዲህ ጊዜያቸውን እና ገንዘባቸውን በአብዛኛው በዚህ ነገር ላይ ለማዋል የሚገደዱ ሰዎች የኢኮኖሚውን ትልቁን ክፍላቸውን ሊወስድባቸው ይችላሉ። በተለይ በኢኮኖሚ ጥሩ ደረጃ ላይ የሌሉ ከሆኑ በቤተሰብ ውስጥ ብዙ ጠብና ጭቅጭቅ ይኖራል። በባልና ሚስት መካከል፣ በልጆች መካከል ለምን ለህይወትን በአብዛኛው የሚቆጣጠረው ከቁጥጥር ውጭ የሆነው ኃይል እሱ ስለሆነ ገንዘብን በብዛት የሚወጣው ለዛ ነው። ጊዜም የሚጠፋው ለዛ ነው። ይህን ማድረግ በማይቻልበት እና ከአቅም በላይ በሆነ ጊዜ ደግሞ ይህን ለማግኘት ወንጀልም ሰርቶ ሌሎች ሌሎችንም ነገር አድርጎ ሱስ አምጪውን እጽ ለመውሰድ የሚያስችል ሁኔታዎችን ለመፍጠር ከህብረተሰቡም ጋር በስምምነትና በሚጠበቅ አይነት ባህሪ ግንኙነት ማድረግ የሚቸገር ሰው ይሆናል። በእነኚህ ሱስ አምጪ ነገሮች መያዝ ወይም መጠመድ ቀደም ብሎ እንደ ገለጹት የሚያስከትላቸው ባህሪ ለውጦች ሊለያዩ እንደመቻላቸው፣ ምናልባት በኢትዮጵያ በስፋት የሚታዩ ሱስ አምጪ ነገሮች ከሚያሳዩት ጠባይ ጋር እንደው አንድ ሁለቱን በምሳሌነት ብንወስድ የጫት ሱስ አምጪነት ሊሆን ይችላል። እንደ ችግር ይታይ ከሆነ የመጠጥ ሌላም በስፋት የተለመዱት የትኞቹ ናቸው? የትኞቹስ ምን አይነት ተያይዘው የሚመጣ ነገር ያስከትላሉ? አሁን አንተ እንደጠቀስከው የጫት አጠቃቀም አሁን በሀገራችን ትንሽ ከቀደሙት ዓመታት ይልቅ በጣም በርከት ባለ ሁኔታ እየሄደ ያለ ነገር ነው። ጫት አንዱ ሱስ ከሚያስይዙ ነገሮች እጾች መካከል አንዱ ነው። ብዙ ክርክሮች አሉ እስካሁን ድረስ። በእርግጥ ግን እኛ እንደምናየው አሁን አሁን በተለይ በሕክምናው አካባቢ ያለን ሰዎች እንደምንመለከተው ሌሎች ሱስ አምጪ የተባሉ እጾች የሚያመጡትን አይነት ባህሪ በሰዎች ላይ እያየን ነው። አንደኛው ጫት ነው። ሌላኛው መጠጥ ነው። አሁን አሁን ደግሞ ይሄ ሀሺሽ የሚባለው እጽም ጉዳይ በርከት ባለ ሁኔታ በወጣቶች ላይ የሚታይ ነገር ነው። ስንመለከት የጫትን ነገር ናይ አሁን በጣም ከመስፋፋቱ የተነሳ ጊዜያዊ ደግሞ ደስታንና መነቃቃትን ስለሚሰጥ፣ ጫት በተለይ እንቅልፍን ስለሚያስወግድ ተማሪው ዘግየት ብሎ ብዙ ለማንበብ እና ለማጥናት ሲፈልግ በንቃት ለመቆየት ስለሚረዳው ጫትን የመደገፍ ባህሪ ያሳያል። በእርግጥ ጥናቶች በሌሎች ሀገሮች እንደሚያሳዩት ጫትን የሚቅሙ ሰዎች ያነበቡትንና የተረዱትን ነገር የማቆየት የማስታወስ ችሎታቸው ከሌሎቹ የተሻለ አይደለም። ነገር ግን ነቃ ስለሚያደርግና ለጊዜው እንቅልፍን ስለሚከለክል ሰዎች በጣም የሚጠቅማቸው መስሏቸው ብዙ ይወስዳሉ። ሆኖም ግን በውጤት ላይ የዚህን ያህል ትልቅ ኢፌክት እንዳለው አያሳዩም ጥናቶች። ስለዚህ ገንዘብን የመፈለግ ከሌሎች ሰዎች ጋር የመጣላት የመስረቅ ሳይወስዱ ሲቀሩ ይሄ ሀራራ የሚሉት የሱስ ጥማቱ ጥማቱ ዋ ጣምጣ የሚለው ጉጉቱ እና ግፊቱ እሱ እሱ አይነት ነገር አለ። ድሮ ብዙ በሚገባ በጽሁፎች ላይ ያልሰፈሩ አሁን የምናያቸው የምንሰማቸው ነገሮች ይህን ሳያደርጉ ሲቀሩ ደግሞ ብስጭቱ፣ እንቅልፍ ማጣቱ፣ አለመስማማቱ ብዙ ደግሞ ለመብላት መፈለጉ ከእንትኑ በኋላ እና አንዳንድ ደግሞ ቅዠቶች እና ሌሎች ሌሎችም አይነት ባህሪዎች ዱካክ ይሉታል እኛ ሀገር አንዳንዶቹ አገላለጻቸው ራሱ በጣም መቼም ለአዳማጩ የሚያስቅም የሚዘገንንም አይነት ገለጻዎችን ሲገልጡ እንሰማለን እና እነዚህ እነዚህ አንዳንድ ባህሪዎች ናቸው። ሌላው አንድ እንደው በጣም በሁሉም ሱስ ባላቸው ሰዎች የሚታየው ባህሪ የሚወስዱትን መጠን አሳንሶ መገመት ነው። እኔ እኔ እኮ ሱሰኛ አይደለሁም ብቻ እንደው ከጓደኞቼ ጋር ጊዜ ለማሳለፍ ብዬ ነው እንጂ እሱን ለመተው እኮ ችግር የለብኝም፣ ምናምን ብለው በጣም አሳንሰው የመናገር ባህሪ በአብዛኛው በሱስ አምጪ ነገሮች የተጠመዱ ሰዎች ባህሪ ነው። በሱስ አልተያዝኩም፣ ያን ያህል ችግር ውስጥ አልገባሁም፣ ቀላል ነው፣ ለደስታ ስፈልግ እኔ የምቆጣጠረው ነው የሚለውን ስሜት ለመፍጠር ነው። እንደሱ እንደሱ ነው የሚሉት። እንግዲህ በመጠጥ አካባቢ ደግሞ የመጣህ እንደሆነ ሱስ የሚባለው ደረጃ በእንግሊዝኛው ዲፐንደንስ ይሉታል። እዛ ደረጃ ከተደረሰ ማህበራዊ ጉዳዩ ማህበራዊ ግንኙነቱ ከሰዎች ጋር መሆኑ በዛ አካባቢ የሚፈጠረው ነገር ሁሉ ሁለተኛና ሶስተኛ ደረጃ ነው የሚይዘው ሱስ ውስጥ ከተገባ፣ ምክንያቱም ዋነኛው መጠጡ ይሆናል። ስለዚህ ሰው ኖረ አልኖረ ምንም ችግር የለውም። ጠዋት ተነስቶ ለመጠጣት የሚሞክር ከሆነ ለምን ካልጠጣ የመንቀጥቀጥ፣ የማላብ ሌሎች ሌሎች አንዳንድ ባህሪዎች ለሚኖር ጠዋት ተነስቶ ለመጠጣት ሙከራ የሚያደርግ ሰው ካለ በሰዎች ዘንድ ደግሞ በጓደኞቹ አካባቢ አንተ አላበዛኸው ሞያ ሆነስ፣ እንደዚህ ሆንክ እኮ ምን ተብሎ ብዙ ወቀሳ የሚደርስበትና በዚህም እሱም የሚበሳጭ አይነት ከሆነ ለብቻው ሲሆን ደግሞ ያው በእርግጥ እውነቱ በደንብ ስለሚያጠ ነው የበደለኝነት ስሜት እንዴት ብዬ እንደዚህ ገባሁ እኔ እንደው ምን አይነት የማረባ ሰው ነኝ ምናምን ብሎ ራስን የመውቀስ ስሜት፣ እነዚህ እነዚህ አይነት ምልክቶች ካሉበት ምናልባት ይሄ ሰው ያው ወደማይችለው ደረጃ ደርሷል ብሎ ማሰብ ይቻላል። ለብቻው ሄደው የሚጠጣ ከሆነ በተለይ ትልቅ ምልክት ነው እሱ ለማህበራዊ ጨዋታ ከሚባለው ያለፈ። አዎ፣ ምክንያቱም ማህበራዊ ነው ሲጀመር መጠጡ ለማህበራዊ ግንኙነት ተብሎ ነው የሚደረገው። ነገር ግን በኋላ ላይ ማህበራዊ ግንኙነቱ ኖረም አልኖረም ዋነኛው መጠጡ ራሱ ይሆናል፣ ልምዱ ይሆናል፣ ዋነኛው የሚገዛው ነገር እሱ ይሆናል። ስለዚህ ሰው ኖረ አልኖረ ሁለተኛ ሶስተኛ ደረጃ ላይ የሚመጡ ነገሮች ይሆናሉ። ከዛ በኋላ በህብረተሰቡ ዘንድ ያለው ከበሬታ እና ስፍራ ዝቅ እያለ ይመጣል እና ይህን ይህን ራሱም ይገነዘበዋል። የመስራት አቋሙ እየደከመ ሲሄድ፣ ገቢው መጠን እየቀነሰ ሲሄድ፣ የሱሱ መጠን ደግሞ እያደገ ሲሄድ ፍረድ ሊል ይችላል። ወደ ጊዮን ሆቴል ወደ ሌሎቹ ዝቅ እያለ ይሄዳል እና ብሎ ብሎ ብሎ ብሎ መጨረሻ ላይ አበቄለሽ ጠጅ ቤት ሊገኝ ይችላል። እንደዛ ከሆነ ደግሞ በሕብረተሰቡ ዘንድ በሱ ደረጃ ያለ ሰው እንዴት እንደዚህ ተገኘ? ምን የሚል ስምም ይሰጠኛል ብሎ ይፈራል። መገለል ይመጣል። ከሌሎች ማህበራዊ ጉዳዮች ሁሉ እየቀነሰ እየቀነሰ ይመጣል። እና ከበድ ወላደው ችግሮች ሲገባ ያው ይሄ በአንጎሉ ላይ ከሚመጣው ነገር በተጨማሪ ሌሎችም የአካል ክፍሎች ጉበቱን፣ ሌላው ሌላው በሁሉም መንገድ የተጎዳ ሰው ሊሆን ይችላል። ዶክተር አታላይ በተጨባጭ የአእምሮ ጤና ላይ ጉዳት ማስከተሉ ለምሳሌ ጫትን ብንወስድ፣ እሱ ሳምጭነቱ የሚያስከትለውን ጉዳት አሳንሶ የማየቱ ዝንባሌ አጠያያቂ እስኪመስል የሚሄድበትም አለ። በቀጥታ ይህን ጥያቄ ብናነሳ አንድ ሰው ለሱስ መጋለጡ ወይም በአንድ ወይም በሌላ ሱስ መጠመዱ በሕመምነት ይፈረጃል ወይ? ከሆነ መቼ ነው እንደ ሕመም የምናየው?